አውሮፓና ጀርመን፣ ብሪታንያ ከአውሮፓ ህብረት ለመውጣት የተስማማችበት የብሬግዚት ውል ዕጣ ፈንታ እስካሁን አልታወቀም። ሁለት ጊዜ በሰጠው ድምፅ ውሉን የተቃወመው የብሪታንያ ፓርላማ በዚህ ሳምንትም ለሶስተኛ ጊዜ ድምፅ ይሰጥበታል ተብሏል። ይሁንና የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ትናንት እንዳሉት ውሉን መልሶ ለምክር ቤቱ ማቅረብ የሚቻልበት በቂ ድጋፍ የለም። ትናንት የፓርላማው አባላት በብሬግዚት ውል ምትክ በአማራጭነት በሚቀርቡ ሀሳቦች ላይ ድምፅ መስጠት እንዲችሉ በአብላጫ ድምፅ ወስነዋል። ያም ሆኖ የብሬግዚት ጣፈንታ አሁንም ግልጽ አይደለም። እስካሁን በእርግጠኝነት ከሚታወቁት ውስጥ ሜይ ሀገራቸው ከህብረቱ የምትወጣበት ጊዜ እስከ ሰኔ 23 2011 ዓ ም ይራዘም ብለው ህብረቱን ቢጠይቁም የመጨረሻው ቀነ ገደብ ግንቦት 14 2011 ዓ.ም እንዲሆን ህብረቱ መፍቀዱ አንዱ ነው። በተጨማሪም የብሪታንያ ፓርላማ እስከ ሚያዚያ አራት ድረስ አዲስ እቅድ ይዞ እንዲቀርብ ወይም ያለ ስምምነት ለቆ ለመውጣት እንዲወስን ጊዜ መስጠቱም ሌላው ጉዳይ ነው። ከዚህ ውጪ በብሬግዚት ላይ በብሪታንያ ፖለቲከኞች መካከል የተፈጠረው ክፍፍል ሰፍቶ ውዝግቡም ቀጥሏል። የአውሮፓ ህብረት በበኩሉ ብሪታንያ ያለ ስምምነት ከአውሮፓ ህብረት ከወጣች ሊደርስ የሚችለውን ችግር ለማስወገድ የሚረዳ ዝግጅት ማጠናቀቁን አስታውቋል። የአውሮፓ ህብረት ኮሚሽን ትናንት ባወጣው መግለጫ ብሪታንያ በአዲሱ የብሬግዚት ቀነ ገደብ ያለ ስምምነት ህብረቱን ለቃ ልትወጣ ትችላለች የሚለው እምነት እያመዘነ በመምጣቱ ለዚህ የሚያስፈልገውን ዝግጅት ማጠናቀቁን አስታውቋል። በመግለጫው እንደተጠቀሰው ህብረቱ የሚወስደው እርምጃ ብሪታንያ ያለ ስምምነት ከህብረቱ ከወጣች ሊፈጠር የሚችለውን ቀውስ ሙሉ በሙሉ ሊያስቀረው አይችልም። በዝግጅት አለመኖር የሚፈጠረውን ችግርም የሚያስወግድ ወይንም አባል ሀገራት የሚያገኙትን ጥቅም የሚተካም አይሆንም። የብራስልስና የለንደን ፖለቲከኞች እንዲህ ሲወዛገቡ፣ የብሬግዚት መዘዞች ደግሞ በየአቅጣጫው መታየታቸው ቀጥሏል። ከመካከላቸው ከብሪታንያ ወደ ሌሎች የአውሮፓ ህብረት አባል ሀገራት የሚካሄደው ፍልሰት ይገኝበታል። በሰኔ 2008 ዓ.ም ከአውሮጳ ሕብረት መውጣት ወይንም ከሕብረቱ ጋር መቆየት የሚሉ ሁለት ምርጫዎች የቀረቡለት የብሪታንያ ሕዝብ በሰጠው ድምፅ መውጣትን የመረጠው በጠባብ ልዩነት በልጦ የብሬግዚት ድርድር ከተጀመረ በኋላ ብሪታንያ የሚገኙ የአውሮጳ ህብረት አባል ሀገራት ዜጎችና ብሪታንያውያን ወደ ሌሎች ሀገራት እየፈለሱ ነው። በተለይም ወደ ጎረቤት አየርላንድ የሄዱት ቁጥር ያመዝናል። ዶክተር መሀሪ ፍስሀ የአይርላንድ ዜግነት ያላቸው የፍልሰት የአውሮጳ ፖለቲካ ጉዳዮችና የህግ ምሁር ናቸው። አየርላንድ ሲኖሩ 21 ዓመታት ተቆጥረዋል። እርሳቸው እንደሚሉት ብሬግዚት በአይርላንድ በሰሜን አየርላንድና በብሪታንያ ልዩ ልዩ መዘዙ ችን አስከትሏል። ዩናይትድ ኪንግደም እና የሪፐብሊክ ኦፍ አይርላንድ በጣም ችግር አለ። ምክንያቱም ሁለት ሀገሮች ነው ያሉት፣ ኖርዘርን አይርላንድ እና ሪፐብሊክ ኦፍ አይርላንድ። ኖርዘርን አይርላንድ በብሪቲሽ ጋቨርንመንት ነው ያለው፣ ሪፐብሊክ አይርላንድ ደግሞ ኢንዲፔንደንት እራሱን የቻለ ነው እና ዩኬ ራሷን ካገለለች ከዩኒየኑ ሪፐብሊክ ኦፍ አይርላንድ እኔ የምኖርበት ዩሮፒያን ዩኒየን ነው እና በጣም ብዙ ውዝግብ አለ ማለት ነው በህዝብ የፍሪ ሙቭመንት ኦፍ ፒፕል ማለት ነው። ሰው እንደፈለገ ሙቭ እንዲያደርግ ማለት ነው። ላይናታችን እቃ ደግሞ ከዚህ ከሪፐብሊክ ኦፍ አይርላንድ እኔ ከምኖርበት ወደ ኖርዘርን አይርላንድ እንዴት አድርገው ነው እቃ የሚያዘዋውሩት? ሌላው ደግሞ ኢሚግሬሽን፣ ኢሚግሬሽን አሁን ሳይ ቦርደር የለብህ። እኔ አሁን ደቡብ ነኝ፣ ደቡብ አየርላንድ ዜጋ ነኝ፣ ዳብሊን ማለት ነው። ሰሜን አይርላንድ ቤልፋስት ነው ዋና ከተማው። ከዳብሊን በመኪና ዝም ብዬ ወደ ቤልፋስት ብሄድ ወደ ሰሜን አይርላንድ ማንም ቼክ አያደርገኝም፣ ኢሚግሬሽንም የለም ኬላ የለም። ምንም ነገር የለም። ፖሊሶች የሉ፣ ምንም የሉ። አሁን ግን አንድ ሀገር ላይ ሆኖ አየርላንዱ አንድ ሀገር ነው፣ የሰሜኑ የደቡብም አንድ ሀገር ነው። ፖለቲካሊ ግን የሰሜኑ በእንግሊዝ ቅኝ ግዛት የተያዘ ነው። እንግዲህ እንግሊዝ ከወጣች ያ ማለት የሰሜኑ አየርላንድ ከደቡቡ አየርላንድ እኔ ከምኖርበት ጋር በጣም ብዙ ችግር ሊገጥምን ይችላል ማለት ነው። በብሬግዚት ውል ውስጥ ከሚያወዛገቡት ጉዳዮች አንዱ የብሪታንያዋ የሰሜን አየርላንድ እና የአየርላንድ ሪፐብሊክ ድንበር ጉዳይ ነው። ብሪታንያ ከህብረቱ ከወጣች እስካሁን ቁጥጥር የማይካሄድበት ሁለቱን የሚያዋስነው ድንበር ጥበቃ እንዴት ይቀጥል የሚለው ሲያከራክር ቆይቷል። ከዚህ ሌላ በሌሎች የህብረቱ አባል ሀገራት ገበያ ካላቸው ብሪታንያ ከሚገኙ ኩባንያዎች አንዳንዶቹ ብሪታንያ ህብረቱን ስትለቅ ችግር ላይ እንዳይወድቁ በመስጋት ወደ ሌሎች የህብረቱ አባል ሀገራት መሄድን መርጠዋል። ብሪታንያ ከህብረቱ መነጠሏ ችግር ያስከትልብናል ብለው የሰጉ ብሪታንያውያንም የአየርላንድ ዜግነት እየወሰዱ ነው። እንደ ዶክተር መሀሪ የኖርዘርን አየርላንድ ህዝብ እና የእኔ የምኖርበት ሪፐብሊክ ኦፍ አየርላንድ ህዝብ አንድ አይነት ህዝብ ነው። ኦኬ ልዩነቱ ምንድን ነው? የሰሜኑ አየርላንድ ፕሮቴስታንት ነው፣ የደቡቡ ደግሞ እኔ ያለሁበት ካቶሊክ ነው። ግን አንድ ህዝብ ነው፣ በቃ በሃይማኖት ነው የሚለያዩት። እና እንዲያውም የሚገርመው ነገር እኔ ታዘብኩት ምንድን ነው በአብዛኛው ዩኬ የሚኖሩ ወይም የኖሩ ካምፓኒዎች የጥብቅና ኦፊሶች፣ ዶክተሮች አሉ አይደለ እዛ ያላቸው። ቀጥታ ወደ አይርላንድ ወደ ደቡብ አይርላንድ እየፈለሱ ነው። እዚህ ኦፊስ እየከፈቱ ነው። እና እንዲያውም በጣም ችግር አለብን አየርላንድ በአሁኑ ሰዓት የሃውሲንግ ክራይሲስ በጣም ብዙ አለባት። ምክንያቱም ምንድን ነው? ከሜንላንድ ዩኬ እና ከሰሜን አይርላንድ በጣም ብዙ ሰዎች ወደዚህ ማይግሬት እያደረጉ ኦፊስም ሆነ መኖሪያ ቤቶችም ሆነ በጣም ጭንቅንቅ ያለ ሁኔታ ላይ ነው የገባ ነው። ምክንያቱም ያው የፍራቻው ማለት ነው፣ የብሬግዚት ፍራቻ በጣም ካምፓኒዎችም ካምፓኒ ኦውነሮችም ወደዚህ እየመጡ ነው፣ ወደ አየርላንድ እየመጡ ነው። የህብረቱ ማርኬት ስለሚፈልጉት የግድ ሌላ የዩሮፒያን ዩኒየን አገር ከሆነች አገር ጋር ነው መስራት የሚፈልጉት። ሌላው ደግሞ ከብሪቲሽ ዜጎች ወደ አየርላንድ እየመጡ የአየርላንድን ፓስፖርት አፕላይ እያደረጉ እየወሰዱ ነው። በአሁኑ ሰዓት በጣም ብዙ እንግሊዞች በተለይ ደግሞ ያው የሰሜን አየርላንድ በታሪክም በቤተሰብም ከደቡቡ አየርላንድ ጋር ያው ሰሜን ኮሪያና ደቡብ ኮሪያ እንደማለት ነው እና የመጡ እነሱ የብሪቲሽ ፓስፖርት ቢኖራቸውም እዚህ የመጡ እኛ እኮ በታሪክም በአንሴስተርም አንድ ነን እያሉ በጣም በጣም በጣም ብዙ የደቡብ አየርላንድን ፓስፖርት እየወሰዱ ነው። የሰዎች ዝውውር በአየርላንድ ላይ ያስከተለውን ተጽዕኖ ነግረውናል። ብሪታንያስ ምን ታጣለች? በዚህ የሰዎች ብዙዎች እየለቀቁ መሄዳቸው ምን አይነት መዘዝ ያመጣል? እሷስ ላይ የዩኬ ዋናው መሰረታዊ የኢኮኖሚ አውታር ሰርቪስ እና ባንኪንግ ነው። አገልግሎት ሰጪ ዘርፎች ናቸው። ኢንሹረንስ ካምፓኒ ደግሞ ባንኪንግ፣ ባንክ በጣም ብዙ ነው ያለው ዩኬ ውስጥ እና አሁን በጣም የሚገርመው ነገር ባንኮች ራሱ ከዩኬ እየፈለሱ ነው። እነሱ ራሳቸው እየወጡ ነው ወደዚህ ወደ አይርላንድ ማያቸው። አንዳንድ ባንክ አሁን ሀሊፋክስ፣ እኛ ጋር የለም እዚህ ደቡብ አይርላንድ ታይቶ አይታወቅም፣ ወደዚያው ሙቭ ሊያደርጉ ነው አሉ ሀሊፋክስ። ሌላ ደግሞ በጣም ብዙ ነርሶች አሉ እንግሊዝ አገር እና ይሄ በብሬግዚት ጉዳይ ከአምስት ሺህ በላይ ነርሶች በዚህ በሁለት ወር ውስጥ ከእንግሊዝ ወጥተዋል፣ ስራ ለቀው ማለት ነው ወደ ሚድል ኢስት ወደ ሳውዲ አረቢያ፣ ባህሬን፣ ኦማን፣ ኳታር እና ሌሎች አውሮፓ ሀገር ውስጥ ሄደዋል ማለት ነው። ምክንያቱም ስራ ስራ እናጣለን በማለት ማለት ነው። የብሪቲሽ ዜጎችም የዩሮፒያን ዩኒየን ዜጎች ማለት ነው እና ምንድን ነው ዜጎቿ የራሳቸው ዜጎች እየወጡ ነው። ምክንያቱም ጠንቁን ስለሚያውቁት ስራ ላያገኙ ይችላሉ። እነዚህ ሰዎች አሁን እኮ የፍራቻ ኢንቫይሮንመንት ነው ህዝቡ ላይ ያለበት። ቴረር ነገር ነው ህዝቡ ላይ ያለበት ያጋጠመው ምክንያቱም ምንድን ነው እንደ ይሄ ነገር እንዴት ነው ጠንቁኛ ላይ ነው፣ እንዴት አድርገን ነው ቢላችንን ከፍል የምንችለው ኤንድ ኦፍ ዘ ዴይ እያሉ በጣም ስለሚጨነቁ እራሳቸውን እያዘጋጁ ነው። እና የሰው ፍልሰት በጣም ከእንግሊዝ ወደ ሌላ አገር በአሁኑ ሰዓት በጣም እየታኝ ነው። በተለይ በተለይ ደግሞ እንዳልኩት ወደ አየርላንድ የሚመጣው ህዝብ በጣም የሚገርም ነው። አየርላንድ ማንም አያቃትም፣ አሁን ግን በጣም ግራ የሚያጋባ ነገር ነው። የብሪታንያውያንም ሆነ የሌሎች አገራት ዜጎች ከብሪታንያ መውጣት ሀገሪቱን ለከፍተኛ ኪሳራ እንደሚዳርግ ነው ዶክተር መሐሪ የሚናገሩት። በተለይም ደግሞ ብሬግዚት በትምህርቱ ዘርፍም ብሪታንያን ብዙ እንደሚያሳጣ ነው የሚያስረዱት። ዶክተር መሐሪ በስፔኑ ግራንዳ ዩኒቨርሲቲ ኤራስሙስ ሙንዱስ በተባለው የአውሮጳ ህብረት የትምህርት መርሃግብር የፍልሰት ጉዳዮች መምህር ናቸው። ብሪታንያ ህብረቱን ለቃ ከወጣች ይላሉ ዶክተር መሐሪ ከአምስት የተለያዩ የአውሮፓ ህብረት አባል ሀገራት የሚመለመሉ ተማሪዎች በሶስት ሀገራት በሚገኙ ዩኒቨርሲቲዎች እየተዘዋወሩ የድህረ ምረቃ ወይንም የፒኤችዲ ትምህርታቸውን የሚከታተሉበት የዚህ መርሃ ግብር ተጠቃሚ መሆን አትችልም በብሬግዚት ዩኬ የምታጣው ይህንም ፕሮግራም በጣም ብዙ ሚሊየን የሆነ ፕሮጀክት ነው ለእኔ እንዲያውም የምለው ይሄ ባንኪንግ ሰርቪሱ ምናምኑ ኢኮኖሚ እንዳለ ሆኖ ዩኬ በሪሰርች እና ዲቨሎፕመንት ኤዱኬሽን ዲቨሎፕመንት የምታጣው በጣም ብዙ ነው በዚህ በኤራስሙስ ሙንዱስ ፕሮግራም ምክንያቱም የዩኬ ዜጎች ፕሮፌሰሮች እንዳሉ የዩኬ ዜጎች እኮ በአውሮፓ ውስጥ አንድ ነጥብ ሶስት ሚሊዮን ነው ያሉት የኤራስሙስ ሙንዱስ ፕሮግራም እና የኢዩ ፈንድ የሚያደርጋቸው ግራንት ፕሮግራም አይኖርም ማለት ነው እና በጣም ብዙ ነው የኤራስሙስ ሙንዱስ ፕሮግራም በትምህርት እንግሊዝ የምታገኘው ጥቅም እኔ ያው እዛው ሲስተሙ ስላለው በጣም ብዙ ገንዘብ ነው። በጣም ብዙ ፈንድ ነው የሚደረገው በዚህ በዩሮፒያን ዩኒየን በኤጁኬሽን በጣም ብዙ ገንዘብ ነው ፋንድ የሚያደርገው እና በጣም ሊጎዱ ይችላሉ በትምህርቱ አለም ማለት ነው። በብሬግዚት ምክንያት የአውሮፓ ህብረት አባል ሀገራት ዜጎች እና ብሪታንያውያን ብሪታንያን ለቀው መውጣታቸው በብሪታንያ እንዲሁም በጎረቤት አየርላንድ ያሳደሯቸውን ተጽዕኖዎች ያስቃኘን የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። በዝግጅቱ ማብራሪያ በመስጠት የተባበሩኝን ዶክተር መሐሪ ፍስሐን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩኝ።